የአፍሪካውያን ወጣቶች አብዛኛውን ጊዜ የተሻለ ኑሮ እና ዋስትና ፍለጋ በተለይ ወደ ምዕራቡ ዓለም በጥገኝነትም ሆነ በስደተኝነት እየፈለሱ መሆኑ የአደባባይ ሚስጥር ነው። ይህ ደግሞ ከዕለት ወደ ዕለት ቁጥሩ እያደገ መጥቷል። በአፍሪካ ሕብረት በኩል በቀረበው የእርዳታ ጥያቄ መሠረት ዕቅዱን ለማስፈጸሚያ የሚውል የጀርመን መንግሥት የ65 ሚሊዮን ዩሮ ማለት የአንድ ቢሊዮን 500 ሚሊዮን ብር ድጋፍ እንደሚያደርግ ገለጸ። ከዚህ መነሻነት በኢትዮጵያ የጀርመን ኤምባሲ የአህጉራዊ ትብብር ቢሮ ኃላፊ ሃኖ ስፒትዘር የሚሉት It is uh, very much the discussion the chairperson of the Africa Union uh, was having with the Federal Minister for Economic Cooperation of Germany. The Africa Habrat President Twa ke German Yilmat na Tubr Ministru ke Ato Muller Gara Badra Kutsumnet Masarat Tegbare Yemihon no. Yidegmo Yhono G7 Yetabalu Yemitarut Abal Hagarat. በጀርመን ኤልማው በሚባል ከተማ የመሪዎቹ ጉባኤ በተካሄደበት ወቅት ነው كأرات طورات قدم بفيت بترك هيدو قوائي مالتنو يتوايو بيت وان نو قد داي وطاتو يتويدر أوروبا أنا انديوم بتلايو يا أفريقا ها جرات سلمي فالسوتي كوني تالينو ينين جيگر لمفتات يولدتو كفتنة وسانا قالات لتقبر قباليالو تنسلت ينباسيو خالافي زرزاروت both agreed that it is a common task of europe and africa to create perspectives for young... aropana <laughs> በተለያዩ እና በተግባር ዕድ ሙያዎች የማሰልጠን ጠንካራ አቋም እንዳለው በመረዳት ጭምር ነው። ከዚሁም ጋር የተሻለ ጥራት ያለው መሰረታዊ ትምህርትን በወጣቱ አእምሮ እንዲሰረጽ ለማድረግ ነው። ወደ ውጭ ሀገር የሚሰደድ ሂደትን ይገተዋል፣ በሚል ስለታመነበትም ነው። እቅዶችን ወደ ተግባር ለመቀየር የሚደረገው የገንዘብ ድጋፍ ከጀርመን መንግስት በኩል የተመደበው በማለት ዲፕሎማቱ ሃኖ ስፒትዘር ያከሉበት The money is coming from the Development Cooperation Ministry and we are very much looking at partners priorities. ይህ ገንዘብ የተመደበው ከገንዘብና ትብብር ሚኒስቴር ሳጥን ነው። የተመለከትነው ከልማት አጋራችን ጋር ቅድሚያ ሊሰጥ ይገባዋል የሚለውን ምዕራፍ ነው። ተያይዘውም መገንዘብ ያለብን ወደ አውሮፓ የሚፈልሰውን ከፍተኛ ቁጥር ያለው የስደተኞችን ጉዳይም ነው። ሰዎች በየሀገራቸው ጦርነትና የተወሳሰቡ ችግሮች በመከሰታቸው ነው። በተጓዳኝ እነዚህ የሚመለከታቸው በልማቱ አኳያ ሊሳተፉ የሚችሉበትንም መንገድ ማየት ይገባል። ለስደት የሚደረጉን ብቻ ሳይሆን ለወጣቱ ኅብረተሰብ የሥራ ዕድል ትራንስፎርሜሽን በተባለው እቅድ የአፍሪካ ኅብረት የቀረጸው አጀንዳም በመኖሩ ነው። ጌታቸው ተድላይ ጊርኪስ ስለ ዶቸ ቬለ ራዲዮ ከአዲስ አበባ።